ጤናና አካባቢ እቅዱ ኃይል ለማመንጨት በድንጋይ ከሰል በነዳጅ ዘይትና ጋዝ መጠቀም ቀርቶ ሙሉ በሙሉ መላው ዓለም ታዳሽ የኃይል ምንጮችን እንዲጠቀም ነው ያለመው። ይህ ደግሞ እውን ይሆናል ተብሎ የሚገመተው እስከ ጎርጎሮሳዊ የዘመን ቀመር 2050 ዓ.ም ድረስ ነው። መቀመጫውን ፓሪስ ላይ ያደረገው በግርድፍ ትርጉሙ የ21ኛው ክፍለ ዘመን የታዳሽ ኃይል መርህ ትስስር በአህጽሮት አርኢኤን 21 የተሰኘው ተቋም ይህ እቅድ ምን ያህል ተግባራዊ ይሆናል በሚል ከመላው የዓለም ክፍል የ114 የኃይል ምንጭ ምሁራንን ትንታኔና አስተያየት በመጠየቅ አሰባስቦ አንድ ዘገባ ባለፈው ሳምንት ኒውዮርክ ላይ አቅርቧል። ከተጠየቁት ከሰባ በመቶ የሚበልጡት ምሁራን ወደፊት የዛሬ 33 ዓመት ላይ ማለት ነው የዓለም ሕብረተሰብ መቶ በመቶ ታዳሽ እና ከካርቦን ከጸዳ ምንጭ በተገኘ ኃይል ሊጠቀም ይችላል የሚለው እቅድ እውን መሆን ይችላል ባይ ናቸው። በተለይም አውሮፓና አውስትራሊያ የሚገኙት የዘርፉ ምሁራን የዚህ ሀሳብ ጠንካራ ደጋፊዎች ሆነው ነው የተገኙት። በሀገራት ደረጃ ይህ የታሰበው እውን ሊሆን የሚችለው ግን የፖለቲካ ፈቃደኝነቱ ሲኖር መሆኑን አጽንኦት ሰጥተዋል። የፖለቲካ ፈቃደኝነቱ ካለ ተፈላጊነቱ ስለሚጨምርም ከታዳሽ የኃይል ምንጮች ለማመንጨት የሚረዳው ቴክኖሎጂ ዋጋው በአስር ዓመታት ውስጥ እየቀነሰ ይሄዳል የሚል ግምታቸውንም ሰንዝረዋል። በተቃራኒው 17 በመቶ የሚሆኑት የዘርፉ ምሁራን ይህን እውን ለማድረግ እንደሚያዳግት በመግለጽ የራሳቸውን መከራከሪያ አቅርበዋል። በተለይ ለጃፓንና የዩናይትድ ስቴትስ ምሁራን ይህ የሚዋጥ እንዳልሆነ ነው በጥናቱ የታየው። በአቶሚክ የኃይል ምንጭ የምትንቀሳቀሰው ጃፓን ስለ ታዳሽ የኃይል ምንጮች የሚሰማ ጆሮ ያላት አትመስልም። በዩናይትድ ስቴትስም ቢሆን እስከ ጎርጎሮሳ 2050 ዓ ም ድረስ የመጓጓዣ ዘርፉን ብቻ ብንመለከት ከጋዝና ነዳጅ ዘይት ተጠቃሚነት የማላቀቁ ጉዳይ አስተማማኝ እንዳልሆነን የሚነገረው በሀገሪቱም ቢሆን የተለመደው የኃይል ምንጭ ማለትም ከድንጋይ ከሰልና ከነዳጅ ዘይት የሚገኘው ማለት ነው ስር ከመስደዱ በተጨማሪ በቅርቡ ስልጣን ላይ የወጡት ፕሬዚደንት ዶናልድ ትራምፕ በቀደመው የባራክ ኦባማ አስተዳደር የተወሰኑ መሰል መርሃ ግብሮችን የማጣጣልና የታገዱትንም የመፍቀድ እርምጃ ታይቶ የነበረውን ጥቂት የተስፋ ጭላንጭል ማደብዘዙ እሙን ነው። ጃፓንና ዩናይትድ ስቴትስ ብቻም አይደሉም። ይህ እንዴት እውን ሊሆን ይችላል በሚል የሚጠይቁት አፍሪቃና ላቲን አሜሪካውያን ምሁራንም በ2050 ሙሉ በሙሉ ታዳሽ ኃይል ዓለም ትጠቀማለች የሚለው እቅድ ተግባራዊነቱ እንደሚያጠራጥራቸው ይፋ አድርገዋል። እነሱ ደግሞ በውሳኔ ሰጪዎች በኩል የእውቀትና የግንዛቤ ጉድለት መኖሩን በዚህም ምክንያት የሚቃረን የኃይል ፖሊሲ መኖሩን፣ በዚያም ላይ ታዳሽ የኃይል ማመንጫዎችን ለመጠቀም ሲበላሹም ለመጠገን የሚያስችል የቴክኒክ ብቃቱ አለመኖሩንም በዝርዝር አንስተው ይሞግታሉ። መገን ፓወር የተሰኘ ስለ ታዳሽ ኃይል የምክር አገልግሎት የሚሰጠው ኢትዮጵያዊ ኩባንያ ስራ አስኪያጅ አቶ መልሰው ሻንቆ ያላቸውን አስተያየት እንዲሰጡን ጠየቅናቸው። መጀመሪያ አሁን ይቻላል በሚል መነሻ እንነሳ። ምንድን ነው ይሄንን ለማሳካት ትክክለኛዎቹ ፖሊሲዎች እና ስትራቴጂዎች በዓለም መንግስታት ዘንድ በህብረተሰቡም በኢንዱስትሪም ተቀባይነት ያላቸው ድጋፍ የሚሰጣቸው ወደዚህ ወደ ታዳሽ የኃይል ምንጮች ያተኮረ ፖሊሲ አለን ወይ ነው እንግዲህ ትልቁ ቅራኔ ያለው እዛ ጋር ነው። አቶ መልሰው ከጎርጎሮሳዩ አስራዘጠኝ ሰማኒያ አምስት አመተ ምህረት አንስተው በሀይል ምንጭ በተለይም በታዳሽ የኃይል ምንጭ ዘርፍ በመንግስት መስሪያ ቤት ኋላም የራሳቸውን ኩባንያ አቋቁመው ረዥም አመታት ሰርተዋል። አሁንም እየሰሩ ነው። ኢትዮጵያ ከዘጠና አምስት በመቶ የሚበልጠው የምትጠቀምበት ሀይል ምንጩ ታዳሽ መሆኑን የሚናገሩት አቶ መልሰው ራሳቸውም የታዳሽ የኃይል ምንጭ አድናቂም ደጋፊ መሆናቸውን ይናገራሉ። የተባለውን እቅድ እውን ለማድረግ ሀገራት መልማት የሚፈልጉበትን አቅጣጫ ቆርጠው መወሰን ይኖርባቸዋል ነው የሚሉት። የአጭር ጊዜውን የአገሮች የኢኮኖሚ ልማት የምናተኩር ከሆነ የግድ ታዳሽ ባልሆኑ የኤነርጂ ምንጮች ልንጠቀም እንገደዳለን። ነገር ግን የወደፊቱን የልጆቻችንና የልጅ ልጆቻችንን አለምን ለህይወት አመቺ እንድትሆን ትተን ለማለፍ ከተፈለገ ማድረግ ይቻላል። ትልቁ ነገር አሁን ደግሜ ደጋግሜ ላሰምር የምፈልገው ፖሊሲዎች አሉን ወይ? ለምሳሌ ያደጉ ሀገሮችን ትተን የአፍሪካና የላቲን አሜሪካ ሀገሮች ብንመለከት ከፍተኛ የልማት ጥማት አለ። ልማት ልማት ልማት ነው የሚባለው ልክ ነው። እነዚህ ሀገሮች በአደጉ ሀገሮችን ለመድረስ ከፍተኛ የልማት እንቅስቃሴ ማድረግ አለባቸው። ልማቱን ግን የአደጉ ሀገሮች በለሙበት በበካይ በሆነው መንገድ እንልማ ወይስ ከአማቂ ጋዝ ልቀት ነፃ በሆነ መንገድ እንደግ? ጥያቄው። አሁን በንጹህ መንገድ እንልማ ከተባለ የሚከፈል ዋጋ አለ። ያንን ዋጋ ማን ይክፈል ነው ያ ማለት ታዳሽ ኃይል ምንጮች በገበያ ዋጋ ስናያቸው ተወዳዳሪ አይደሉም። አይደለም መጀመሪያ ላይ በቂ ኢኮኖሚ ኦፍ ስኬል የሚባለውን ለመድረስ የመጀመሪያው ድጋፍ ይፈልጋሉ። ለምሳሌ የዛሬ አስራ አራት አስራ አምስት ዓመት ገደማ በዓለም ላይ ጥቅም ላይ የዋለው የሶላር ኢነርጂ መጠን ከአንድ ጊጋዋት ይበልጣል ነበረም። ዛሬ ስልሳ ጊጋዋት ደርሰናል። በሌላ በኩል ደግሞ ዋጋውን ብንመለከት አንዲት ዋት ፒክ ለማመንጨት እስከ አስራ አምስት ዶላር ይከፈል ነበር። ያ ዋጋ ተጠቃሚዎችና ገበያው በሰፋ ቁጥር ወርዶ አሁን በአሜሪካን ሳንቲሞች ቤት ገብቷል። በርካታ ሀገራት ከባቢ አየር ላይ ስለሚደርሰው ጉዳት የሚቀርቡ ጥናቶችን በስጋት የሚመለከቷቸው ከጀመሩት የልማት እንቅስቃሴ ያጓትተናል ከሚል ስጋት መሆኑ በተደጋጋሚ ይጠቀሳል። ታዳሽ የኃይል ምንጭ ላይ ማተኮሩ እንደሚበጅ የሚናገሩት ባለሙያው አቶ መልሰው መንግስታት ለሚያከናውኗቸው ተግባራት የሚኖራቸው የእቅድ ቅደም ተከተል ከራሳቸው አልፎ የትውልድን ሕይወት ያገናዘበ ቢሆን እንደሚበጅ ያሳስባሉ። ሁሉ ጊዜ እንግዲህ ቅደም ተከተላለሁ ቅደም ተከተል ምንድን ነው? የኢኮኖሚ ልማት ላይ ወደኋላ ያስቀረኛል። ለሀገሬና ለህዝቤ የኢኮኖሚ እድገት ማምጣት አለብኝ። የሁሉ መንግስታት ቅድሚያ ይሄ ነው እና ቅድሚያቸውን በዛሬው ፍላጎትና በነገው ለትውልድ ጥሩ ተቀጥሎ የማለፍ ጥያቄ ባላንስ ማድረግ አለባቸው ብያምናለሁ። ከዛ ውጪ ቴክኖሎጂው ከፍተኛ የሆነ አብዮት ያደናለው። ሰፊ እድል አለ አሁንና ጥያቄው የሚሆነው ምንድን ነው? ለዚህ በዓለም አቀፍ ደረጃ ያደጉ ሀገሮችም የበኩላቸውን እየተወጡ በማደግ ላይ ያሉ ሀገሮችም ፖሊሲያቸውንና ስትራቴጂዎቻቸውን አስተካክለው ለነገው ትውልድ ጥለው የሚያልፏትን ዓለም መልካም ዓለም ለማድረግ ቢያቅዱ ያንና በማቀዳቸው ምክንያት ሊደርስባቸው የሚችለውን የዋጋ የለም አገሮች ደግሞ ድጋፍ ቢያደርጉ የተባለው በሀያ ሀምሳ ያልሽውን ሪፖርት አላነበኩም ባነበው ጥሩ ነበረ። ግን ይቻላል ብዬ ምናለ ቴክኒካ ሊም ይቻላል ኢኮኖሚካሊም ይቻላል እንዳቶ መልሰው ሻንቆ ሁሉ የቻይናና ህንድ ምሁራን እቅዱ እውን ይሆናል የሚል አዎንታዊ አመለካከት ነው ያላቸው። ለጥናቱ ሲባል የተጠየቁት የዘርፉ ምሁራን በመላው ዓለም በቂ ታዳሽ የኃይል ምንጭ አለ ነው የሚሉት። በተለይ ደግሞ አፍሪካ ውስጥ ያለው የታዳሽ የኃይል ምንጭ ስራ ላይ ከሚውለው ሁለት መቶ እጅ እጥፍ እንደሚበልጥ በመካከለኛው ምስራቅ ደግሞ አውስትራሊያና ላቲን አሜሪካ ካለው ከ30 እስከ 60 በመቶ ከፍ እንደሚል ነው የሚገመተው። በሩሲያ፣ ቻይና፣ አውሮፓና ዩናይትድ ስቴትስም ቢሆን ለየ አካባቢው የሚበቃ የታዳሽ የኃይል ምንጭ መኖሩን ምሁራኑ ይናገራሉ። አቶ መልሰው በአፍሪቃ አሁን ያለውን የታዳሽ የኃይል ምንጭ አጠቃቀም ይዞታና እምቅ ሀብት በተመለከተ ይህን ብለዋል። ምስሉ የተቀላቀለ ነው። ፍላጎቱ አለ። እንደ አንድ ምሳሌ ኢትዮጵያን ብንወስድ በመታደራችን ይሁን በምን ወይም በእቅዳችንም ጭምር ሊሆን ይችላል የታዳሽ አጠቃቀም መሰረታችን እጅግ በጣም ከፍተኛ ነው። እንግዲህ ታዳሽ ኢነርጂ የሚባለው እንደየ አስተረጓጎቡ ትንሽ ትንሽ ይለያል። አንዳንድ ጊዜ ጠበቅ ያለ ትርጉም ሲሰጠው ከፍተኛ ዳሞች ታዳሽ አይደሉም፣ አካባቢ ላይ አካባቢው በምን ህብረተሰብ ላይ ጉዳት ያደርሳሉ የሚልም እንትን አለ። ግን ዞሮ ዞሮ ትልልቅ ግድቦች በውሃ የሚመነጭ ኤሌክትሪክ ታዳሽ ነው የሚባለው። ሌላው ለምሳሌ ዛፎች ወይም ባዮማስ የምንለው እጽዋት፣ ህይወት ካላቸው ነገሮች የሚሰሩ እንትኖች ታዳሽ ናቸው። ታዳሽነታቸው ግን ገደብ አለው። ለምሳሌ አንድ ዛፍ ቆርጠን አንድ ሌላ ዛፍ ብንተክል ታዳሽ ነው። ይታደሳል፣ ያድጋል። ነገር ግን ካለው ላይ ብቻ ምንቆርጥ ከሆነ ወደ ሲሰራ ስለምንገባ ታዳሽ ላይሆን ይችላል። እና እነዚህ እነዚህ አይነት የትርጉም ልዩነቶች ይኖራሉ። በአጠቃላይ ግን የኢትዮጵያን ኤነርጂ እንትን ብንመለከት በተለይ በኤሌክትሪኩ በኩል ዘጠና አምስት ከመቶ እስከ ዘጠና ስምንት ከመቶ ከታዳሽ የኃይል ምንጭ የምናገኘው። ይሄ እንግዲህ የሀብቱ መኖርም ነው። ለምሳሌ ወደ ሊቢያ ወይም ወደ ሌላ ሀገር ከፍተኛ ውሃ በሌለባቸው ሀገሮች የዛ ዕድል ላይኖራቸው ይችላል። ኮቪት መንቱ ካለ ውሃ ያላቸው በውሃ፣ ሶላር ደግሞ ሁሉም ቦታ አለ። አፍሪካ እንደውም ሶላር ሲጀመር ቴክኖሎጂዎቹ ምዕራቡ ዓለም ሚሰሩት እንጂ ተገቢነታቸው ለአፍሪካ ለላቲን አሜሪካ እና ኤዥያ ሀገሮች ነው። ለምን በቀን ከስምንት እስከ አስር ሰዓት በቂ የፀሐይ ብርሃን አለ። አሁን ለምሳሌ አውሮፓ አሁን በአንቺ ባለችበት ሀገር በቀን አይ ነው እንደ ወቅቱ ቢለያይም ምናልባት ለሶስት ሰዓት ለአራት ሰዓት ነው ትክክለኛ ፀሐይ ሊታገኝ የሚችሉት። ስለዚህ እጥፍ መጠቀም እንችላለን ማለት ነው ረጅም ሰዓት የፀሐይ ብርሃን ስላለ ስለዚህ የአፍሪካ ሀገሮችም በየበኩላቸው እየሞከሩ ነው፣ ግን የተከላቸ ነ ለምሳሌ በቅርቡ ዩጋንዳ ነዳጅ ተገኝቷል ይባላል። ኬንያም ተገኝቷል ይባላል። ቶሎ ብሎ ነዳጅ የሚያስከትለውን ጥቅሙ ለማግኘት መንግስታት ስለሚጣደፉ ታዳሽ ለዚህ ምንጭ ባልሆነው ነዳጅ ላይ ያተኩራሉ። ታዳሽ ኃይል ምንጭ ላይ ማተኮር እንደሚገባ የሚመክሩት የዘርፉ ምሁራን ይህን ተግባራዊ ማድረጉም አብዛኛው የዓለም ህዝብ የኤሌክትሪክ ብርሃን ተጠቃሚ እንዲሆን ያስችላል የሚል እምነት አላቸው። እስካሁን ባለው መረጃ መሰረትም አንድ መቶ ሚሊዮን የሚሆኑ ሰዎች ኤሌክትሪክ የሚያገኙት ከታዳሽ የኃይል ምንጭ ነው። ይህን መጠቀም የሚያስችለው ቴክኖሎጂ ገበያም በከፍተኛ ፍጥነት እያደገ ነው። ታዳሽ የኃይል ምንጭን በጥርጣሬ የሚመለከቱት ወገኖች ዋናው ስጋት ደግሞ ኃይል ለማመንጨት የሚወጣው ወጪን በአግባቡ ተጠቅሞ የሚፈለገውን ያህል የልማት እድገት ማምጣት አይቻልም የሚል ነው። በድንጋይ ከሰልም ሆነ በነዳጅ ዘይት ተጠቅመው ኃይል ማመንጨት ፍላጎታቸው ከፍተኛ የሆነበት ዋናው ምክንያት ምን ይሆን? አቶ መልሰው፦ ቅድም እንዳልኩች ነው እንግዲህ፣ ታዳሽ የኤነርጂ ምንጮች መጠቀም ተጨማሪ ዋጋ ያስከፍላል እና እድገታቸውን ለማፋጠን ለምሳሌ እንደ አውስትራሊያ ያሉ ሀገሮች ከፍተኛ ገበያቸው ወደ ቻይና ህንድም ይልካሉ እና ከፍተኛ የውጭ ምንዛሪ የሚያገኙበት ሀብት ነው ማለት ነው። ስለዚህ በአጭር ጊዜ በአዋጅ የሚቆም ነገር አይደለም። ግን የረጅም ጊዜ ስትራቴጂ አስቀምጦ አስርም አስራ አምስት ዓመት ወስዶ ደረጃ በደረጃ እየቀረፉ ሌሎች የውጭ ምንዛሪ ማግኘት መንገዶችን ማስተካከል ይችላሉ። la goto እና ኮሚትመንቱ ፖሊ ካለ ለምሳሌ በቅርቡ የአሜሪካን ፕሬዚደንት የሆኑት ሚስተር ዶናልድ ትራምፕ ተዘግቶ የነበረውን የድንጋይ ከሰል ማምረቻ ለዜጎቻቸው ከፍተኛ የስራ እድል ይፈጥራል በሚል እንደገና ፕሬዚደንቱ በሚያዙት በስልጣናቸው የነበረውን እንትን ሰርዘው ወደ ኮል እንዲገባ ተደርጓል። ጀርመን በአሁኑ ወቅት ሰላሳ አራት በመቶ የሚሆነውን ሀይሏን ከታዳሽ ምንጮች ነው የምታገኘው። ከዩናይትድ ስቴትስ ቀጥላ ግንባር ቀደሞ አካባቢ አየር በካይ ቻይና 2014 ጎርጎሮሳዊ ዓመት በተመዘገበው መሰረት ከታዳሽ የኃይል ምንጭ የምታገኘው 23 በመቶ ደርሷል። ዩናይትድ ስቴትስ ደግሞ 13 በመቶ ላይ ትገኛለች።